በመጀመሪያም አርዕስተ ዜናው ለፓሪሱ ጥቃት ዋነኛ ተጠርጣሪ የሆነውና ብራሰልስ ላይ በቁጥጥር ስር የዋለው ሳላህ አብደስላም ቤልጂየም ለፈረንሳይ አሳልፋ እንዳትሰጠው ጠየቀ። ንብረትነቱ የዱባይ የሆነ አንድ የመንገደኞች አውሮፕላን ደቡብ ሩሲያ ውስጥ ለማረፍ ሲሞክር ተከስክሶ የ ስልሳ ሁለት ሰዎች ሕይወት ጠፋ። የአደጋው ምክንያት ኃይለኛ ዝናብ ነበር። በቱርክ ኢስታንቡል ከተማ በአጥፍቱ ጠፊ በተፈጸመ የቦምብ ጥቃት ቢያንስ አምስት ሰዎች ሲገደሉ ሰላሳ ስድስት ደግሞ መቁሰላቸውን የሀገሪቱ መንግስት አስታወቀ። ለአደጋው እስካሁን ኃላፊነቱን እየወሰደ የለም። ሰሜን ሶሪያ በምትገኘው የአልራቃ ከተማ ላይ በተፈጸመ ብርቱ የአየር ኃይል ድብደባ ቢያንስ አርባ አራት ሰዎች መግደላቸው ተገለጸ። ዜናው በዝርዝር ከአራት ወራት በፊት ለደረሰው የፓሪሱ ጥቃት ዋነኛ ተጠርጣሪ የሆነው ሳላህ አብዴስላም ቤልጅየም ለፈረንሳይ አሳልፋ እንዳትሰጠው መጠየቁን ዛሬ ጠበቃው ስፌን ማሪ ገለጹ። ሆኖም ሳላህ አብዴስላም ህዳር ሶስት ቀን ሁለት ሺ ስምንት ዓመተ ምህረት ፓሪስ ላይ በደረሰው ጥቃት እጁ እንዳለበትና የቤልጅየም ፖሊስን ለመተባበር ዝግጁ መሆኑን ጠበቃው ተናግረዋል። ሳላህ አብዴስላም በህዳር ወር 130 ሰዎች ለተገደሉበት የፓሪሱ የተቀናጀ ጥቃት ዋና ተጠያቂ ተደርጎ ሲፈለግ ቆይቷል። የ26 ዓመቱ ፈረንሳያዊ ትናንት አርብ ለት ነበር የብራሰልስ አጎራባች በሆነችው ሞለምቤክ በቁጥጥር ስር የዋለው። ተወልዶ ባደገበት ሞለምቤክ ውስጥ በቁጥጥር ስር የዋለውም እሱን ካስጠጉት ሶስት ሰዎች ጋር በአንድነት ነው። የፓሪሱ ጥቃት ሰለባ ቤተሰቦች ሰላህ አብደስላም በአፋጣኝ ወደ ፈረንሳይ ተልኮ ለፍርድ እንዲቀርብ ጠይቀዋል። የቤልጅየሙ ጠቅላይ ሚኒስትር ቻርልስ ሚኬል ቀደም ብለው ተጠርጣሪውን ለፈረንሳይ አሳልፎ ለመስጠት የሚከለክል ምንም አይነት ፖለቲካዊ ምክንያት እንደሌለ፣ ነገር ግን የህግ አፈጻጸሙ የተወሰኑ ሳምንታት እንደሚወስድ ገልጸው ነበር። ቤልጅየም ሰላህ አብደስላም ላይ የአሸባሪነት ክስ ዛሬ መክፈቷን አስታውቃለች። ደቡብ ሩሲያ ውስጥ አንድ የመንገደኞች አውሮፕላን ተከስክሶ የስልሳ ሁለት ሰዎች ህይወት ጠፋ። እንደ ሩሲያ ባለስልጣናት ገለጻ ቦይንግ 737 የዱባይ አየር መንገድ ሮስቶፍ ዶን በማረፍ ላይ ሳለ መስመሩን ስቶ መሬት ላይ ተከስክሷል። ወዲያውም በእሳት ጋይቷል። ለአደጋውም ምክንያት የነበረው በሰዓቱ ይጥል የነበረው ኃይለኛ ዝናብ መሆኑ ተገልጿል። ከአንድ ቀን በፊት ከዱባይ ተነስቶ የበረረው አይሮፕላን ደቡብ ሩሲያ ውስጥ የተከሰከሰው ከሁለት ሰዓታት በኋላ ዳግም ለማረፍ ባደረገው ሙከራ ነው። በአይሮፕላኑ ውስጥ 55 መንገደኞችና ሰባት የበረራ ሰራተኞች ተሳፍረው ነበር። ቱርክ ውስጥ በአጥፍቱ ጠፊ በተፈጸመ የቦንብ ጥቃት ቢያንስ አምስት ሰዎች ሲገደሉ፣ 36 ደግሞ መቁሰላቸውን የሀገሪቱ መንግስት አስታወቀ። አደጋው የደረሰው በኢስታንቡል ከተማ ዋና የገበያ ጎዳና ላይ ነው። የቱርክ መንግስት ለጥቃቱ ተጠያቂ የሚያደርገው ራሱን እስላማዊ መንግስት ሲል የሚጠራው አማፂ ቡድንን ወይም የኩርዶች የሰራተኞች ፓርቲን በእንግሊዝኛ ምጻሩ ፒኬኬን ነው። ለጥቃቱ እስካሁን ኃላፊነት የወሰደ ቡድን የለም። በአሁኑ ወቅት በቱርክ የጸጥታ ሁኔታ የተረጋጋ አይደለም። ሰኞ ዕለት የሚከበረው የኩርዶች አዲስ ዓመት በተቃረበ ቁጥር ሌሎች ጥቃቶች ይጣሉ ይሆናል የሚል ስጋት አለ። ባለፈው እሁድና ከአንድ ወር በፊት አንካራ ላይ በደረሱ ጥቃቶች ከስልሳ በላይ ሰዎች ተገድለዋል። ባለፉት ጊዜ ለደረሱት ሁለት ጥቃቶች ጽንፈኛው የኩርዶች የሰራተኞች ፓርቲ ኃላፊነት ወስደው ነበር። አድማጮች በመከታተል ላይ የምትገኙት ከዶቼ ቬለ የሚተላለፈውን የዓለም ዜና ነው። ባለፉት 24 ሰዓታት ውስጥ ከ1498 በላይ ስደተኞች ወደ ግሪክ ደሴት መምጣታቸውን የግሪክ የቀውስ ተመልካቾች አስታወቁ። እንደ ግሪክ የባህር ድንበር ተቆጣጣሪዎች ከሆነ የስደተኛው ቁጥር ከአውሮፓ ሕብረትና ቱርክ ስምምነት በኋላ በግሪክ ሊጨምር ይችላል። በኢኮኖሚ በተጎዳቸው ግሪክ ውስጥ ከ40 ሺ በላይ ስደተኞች ይገኛሉ። የአውሮፓ ህብረትና ቱርክ ዓርብ ዕለት የደረሱት አንዱ ስምምነት ከነገ እሁድ አንስቶ ግሪክ የሚገቡትን ስደተኞች ቱርክ መለሳ እንድትቀበል ያመለክታል። በአንጻሩ የአውሮፓ ህብረት ቱርክ ውስጥ የሚኖሩ በአስር ሺህ የሚቆጠሩ የሶሪያ ስደተኞችን ተገን ይሰጣሉ። ከዚህም በተጨማሪ ቱርክ ተጨማሪ ገንዘብ ይሰጣታል። ሀገሪቱ የህብረቱ አባል የምትሆንበትም ድርድር በስፋት ይታያል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የተደረሰው የስደተኞች ቀውስ ስምምነት ሲተገበር ተገን የመጠየቅ የሰብአዊ መብት በተጠበቀ መልኩ እንዲሆን ሲል አሳስቧል። ቱርክ ስደተኞችን ስትቀበል የስደተኞች ጤንነት፣ ትምህርት፣ ስራ የመሳሰሉትን መብቶች ማሟላት እንደሚጠበቅባት ድርጅቱ አሳስቧል። ሰሜን ሶሪያ በምትገኘው የአልራቃ ከተማ ላይ በተፈጸመ ብርቱ የአየር ኃይል ድብደባ ቢያንስ አርባ አራት ሰዎች መገደላቸውን የሶሪያ የሰብአዊ መብት ታዛቢ ቡድን አስታወቀ። ከሟቾቹ መካከል ሰላሳ ዘጠኝ ሲቪሎችና ና አምስት ህጻናት ይገኙበታል። ከዚህም በተጨማሪ ቢያንስ አርባ ሰዎች መቁሰላቸው ተዘግቧል። ከተማዋ ራሱን እስላማዊ መንግስት ሲል የሚጠራው ቡድን ጠንካራ ይዞታ ስትሆን የቡድኑ አምስት ታጣቂዎችም መገደላቸው ተገልጿል። የሰብአዊ መብቱ ድርጅት ኃላፊ ራሚ አብዳል ራህማን እንደተናገሩት በከተማዋ ላይ ለደረሰው የአየር ጥቃት ተጠያቂው የሩሲያ ጦር ነው። የሶሪያ ጦር ለእንደዚህ አይነት ኃይለኛ ጥቃት ብቃት የለውም ብለዋል። በዩናይትድ ስቴትስ የሚመራው ጥምሩ ጦር ኃይልም የአየር ድብደባ ላለማከናወኑ እርግጠኛ ነኝ ሲሉ ተናግረዋል። መረጃው በገለልተኛ አካል አልተረጋገጠም። ምንም እንኳን ሩሲያ በዚህ ሳምንት አብዛኛው ጦሯን ከሶሪያ ያስወጣች ቢሆንም አሁንም ድረስ የጦር አይሮፕላኖቿ የሶሪያ መንግስትን በመደገፍ የእርስ በርስ ግጭት ባለባቸው የሶሪያ ግዛቶች ውስጥ ይበራሉ። ይሁንና ሩሲያ ባለፉት ሀያ አራት ሰዓታት ውስጥ የሶሪያን የተኩስ አቁም እንዳልጣሰች የመከላከያ ሚኒስቴሯ ዛሬ አስታውቋል። ሶሪያ ላለፉት ሶስት ሳምንታት ከሞላ ጎደል ተግባራዊ በመሆን ላይ የሚገኘው የተኩስ አቁም ስምምነት ራሱን እስላማዊ መንግስት ሲል የሚጠራው ቡድን የአልቃይዳ ደጋፊ የሆነው የኑርሳ ግንባር የመሳሰሉትን ቡድኖች አያካትትም። ይህ ዶችፍል ነው። አድማጮች፣ አርስተ ዜናው በድጋሚ እንሆ። ለፓሪሱ ጥቃት ዋነኛ ተጠርጣሪ የሆነውና ብራሰልስ ላይ በቁጥጥር ስር የዋለው ሳላህ አብደ ስላም ቤልጅየም ለፈረንሳይ አሳልፋ እንዳትሰጠው ጠየቀ። ንብረትነቱ የዱባይ የሆነ አንድ የመንገደኞች አውሮፕላን ደቡብ ሩሲያ ውስጥ ለማረፍ ሲሞክር ተከስክሶ የስልሳ ሁለት ሰዎች ሕይወት ጠፋ። የአደጋው ምክንያት ኃይለኛ ዝናብ ነበር። በቱርክ ኢስታንቡል ከተማ በአጥፍቱ ጠፊ በተፈጸመ የቦምብ ጥቃት ቢያንስ አምስት ሰዎች ሲገደሉ፣ 36 ደግሞ መቁሰላቸውን የሀገሪቱ መንግስት አስታወቀ። ለአደጋው እስካሁን ኃላፊነቱን የወሰደ የለም። ሰሜን ሶሪያ በምትገኘው የአል ራቃ ከተማ ላይ በተፈጸመ ብርቱ የአየር ኃይል ድብደባ ቢያንስ አርባ አራት ሰዎች መገደላቸው ተገለጸ። ዜናው የእስካሁኑ ነበር።